ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የውህደት እንቅስቃሴው የዘገየ ካልሆነ በስተቀር በእኛ በኩል ሙሉ ተቀባይነት አለው የሚል ከፍተኛ በሁሉም በሁሉም አካባቢ ከፍተኛውን ድጋፍ ነው የተሰጠው። አድማጮች ይህ ዘገባ ወደ ወደኋላ ይቀርባል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች አሁን ዜና እናነባለን። የኦሮሞ ዲሞክራሲያዊ ፓርቲ የብልጽግና ፓርቲ እንዲቀላቀል የድርጅቱ ጉባኤ ወሰነ። የፓርቲው አስቸኳይ ጉባኤ የተካሄደው አዳማ ላይ መሆኑ ተገልጿል። ሀብታሙ ስዩም ዝርዝር አለው። አድማጮች ይሄን ቆይተን እናቀርባለን። የሀረር ክልልን ከኦዴፓ ጋር በማጣመር የሚያስተዳድረው የሀረሪ ብሔራዊ ሊግ ወይም ሃሊቢ የብልጽግና ፓርቲን ለማዋሃድ በሙሉ ድምፅ ወሰነ። ከብልጽግና ፓርቲ ጋር መዋሃድ በተለያዩ ክልሎች ያሉ የብሔሩን ተወላጆች በፖለቲካ ለማሳተፍ እና በሀገር አቀፍ ደረጃ በሚወሰኑ ውሳኔዎች ላይም ተገድለው የነበሩትን ሁኔታ ያስቀራል ብለዋል የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽሕፈት ቤት ኃላፊ አቶ አብዱልመሊክ መሐመድ። አዲስ ቸኮል ዝርዝር አለው። የሀረሪ ብሔራዊ ልቅ ጠቅላላ ጉባኤ እስከ ትላንትና ምሽት ድረስ ባካሄደው ስብሰባ ፓርቲው ከብልጽግና ፓርቲ ጋር ለመዋሃድ የቀረበውን ሀሳብ በሙሉ ድምፅ አጽድቆታል። ፓርቲው አስቀድሞ በስራ አስፈጻሚ እና ማዕከላዊ ኮሚቴ ደረጃ ተወያይቶ አጽድቆት እንደነበር የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልመሊክ መሀመድ በተለይ ለቪዩ አስታውቀዋል። ህዳር አስራ አምስት ና አስራ ስድስት የሀብሊ መደበኛ የድርጅት ጉባኤ ነበረ። ያው ባለፉት ስድስት ወራት በተለያዩ ምክንያቶች ማለት ነው፣ በድርጅቱ ደንብም ስለሚፈቅድ ለስድስት ወር የተራዘመ ጉባኤ ነበረ። ያው መደበኛ አስራ አንደኛ ጉባኤችንን ከሰኞና ማክሰኞ በህዳር አስራ አምስትና አስራ ስድስት አካሄደናል። ከዛ በጉባኤ ውስጥ ከነበሩ አጀንዳዎች ውስጥ አንዱ ውህደት አጀንዳ ነበረ ትላንት ከሰዓት ጉባኤው የተወያየበት። በዚህም ነው ከኢህአዴግ ድርጅት እና የአጋር የሀብሊ ድርጅት ሙሉ በሙሉ ሰፊ ውይይት አድርጎበት ያጸደቀው መሆኑና የውህደት ያገዱ ባለፉት ሁለት ሳምንታት እና ሶስት ሳምንታት ድርጅታችን ያው በዚህ ጉዳይ ላይ ሰፊ ውይይት ነው ያደረገው በስራ አስፈጣሚ ደረጃ ነው። በቅርቡም ከሁለት ሳምንት በፊት በማዕከላዊ ኮሚቴ ደረጃ ተወያይቶበት ማዕከላዊ ኮሚቴው ውህደቱን የተቀበለው መሆኑን ገልጾ ነበረ። አሁን ደግሞ ያው አጋጣሚ ሆኖ የድርጅቱ መደበኛ ጉባኤ በለበት ጊዜ ነው ይሄ ነገር የመጣው እና ጉባኤው ይህንን እንደ አንድ አጀንዳ ወስዶ ጉባኤው ያጸደቅ ነው ማለት ነው። ፓርቲው ውህደት የመረጠበትን ምክንያት አቶ አብዶ መልክ ያስረዳሉ። መነሻ ነው ያው ከዚህ ፊት የነበረው አካሄድ የሐረሪን ሕዝብ በሐረሪ ክልል ደረጃ ያጠረ ብቻ የነበረበት ሁኔታ ነው ያለው። በሀገር ደረጃ ከመወሰን አኳያ፣ በሀገር ደረጃ ባለው ኢኮኖሚና ፖለቲካ ከመሳተፍ አኳያ ውስንነት የነበረበትና ተመልካቾች የነበርንበት ሁኔታ ነበር ያለው። ያንን ደግሞ በተደጋጋሚ በየ መድረኮቹ ላይ የእኛም ድርጅት አይነት የነበረው ነገር በመሆኑ አሁን መምታቱ ለእኛ እንደ ጥሩ ውስጥ የነበረውን የማስፋቱ ነገር ያው ለህዝባችንም ሰፊ ድል ይፈጥራል። በአራቱ ግንባሮች የተመሰረተው ኢህአዴግና አምስቱ አጋሮቹ በጋራ ተዋህደው አንድ ወጥ ፓርቲ እንዲሆኑ በአስራ አንደኛው የኢህአዴግ ጉባኤ በተወሰነው መሰረት ከአምስቱ አጋር ፓርቲዎች መካከል አዲሱን የብልጽግና ፓርቲ ለመቀላቀል በመወሰን ሀብሌ አምስተኛው ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አድማጮች፣ ቀደም ሲል ያነበብነው ስለደረሰልን አሁን የኦሮሞ ዴሞክራሲያዊ ፓርቲ የብልጽግና ፓርቲን እንዲቀላቀል የድርጅቱ ጉባኤ ወሰነ። የፓርቲው አስቸኳይ ጉባኤ የተካሄደው አዳማ ላይ መሆኑ ተገልጿል። ሀብታም ስዩም ዝርዝር አለው። ውህደቱን አስመልክቶ የኦዴፓ ማዕከላዊ ኮሚቴ አባል የሆኑት አቶ ካሳሁን ጎፌ ለኦቤን በሰጡት መግለጫ የድርጅቱ ዘጠነኛ ጉባኤ ጂማ ውስጥ በተካሄደበት ወቅት የፓርቲው ሪፎርም አስፈላጊ እንደሆነ የድርጅቱ ሊቀመንበር ተናግረው እንደነበረ አስታውሰዋል። የፓርቲው ሪፎርም ሐሳብ ኢህአዴግን አንድ ከማድረግ ጋር ተያይዞ ላለፉት አስር ዓመታት ሥራ ላይ መዋል አለበት ተብሎ ሲጓተት እንደነበረ አቶ ካሳሁን ገልጸዋል። ጥናትንና በየደረጃው መጠናቀቅ ያለበትን አካሄድ ከጨረሰ በኋላ አዲስ የሚቋቋመው የብልጽግና ፓርቲ የሚተዳደርበት ደንብ፣ ፓርቲው የሚመራበት መርሃ ግብር ላይ ከሁለት ቀናት ውይይት በኋላ መግለጫ መሰጠቱን አረጋግጠዋል። ትናንት በተካሄደው ሰፊ ውይይት ውስጥ የጉባኤው ተሳታፊዎች ያላቸውን ስጋት አንስተው ነበረ። ላነሱትም ስጋት ምላሽ ከተሰጠ በኋላ ዛሬ ደግሞ የፓርቲያችን ሊቀመንበር በጉዳዩ ላይ ማብራሪያ ሰጥተዋል። በዚህ ጉባኤ ላይ የተካፈሉ ሁሉ በሙሉ ድምፅ ውህደቱን አጽድቀውታል ነው ያሉት አቶ ካሳሁን የዚህ ፓርቲ አንድነት የሀገሪቱን አንድነት መፍጠር እንደሚችል፣ በተለያዩ ቦታዎች የሚነሱ ችግሮችንም ለማስቆም ፓርቲውን አንድ ማድረግ አስፈላጊ በመሆኑ ዛሬ ታሪካዊውን ውሳኔ በአስቸኳይ ስብሰባችን ወስነናል ብለዋል አቶ ካሳሁን ጎፌ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አዘጊተውት የነበረውን ወደ አራት መቶ ሚሊዮን ዶላር የሚጠጋ ወታደራዊ ረድኤት ለኡክራይን እንዲሰጥ የፈቀዱት ከኡክራይን ጋር ስለነበራቸው ግንኙነት ስሞታ መቅረቡን ከተረዱ በኋላ ነው ሲል ኒውዮርክ ታይምስ ጋዜጣ ባለፈው ማክሰኞ ዘግቧል። ጋዜጣው በዘገበው መሰረት የዋይት ሀውስ ጠበቆች ስሞታ መቅረቡን ባለፈው ነሐሴ ሲወር ለፕሬዚደንት ትራምፕ ተናግረዋል። ጉዳዩን ለምክር ቤት ማቅረብ ይገባቸው እንደሆነ ለመወሰን ይሞክሩ በነበረበት ወቅት እንደነገሯቸው የጋዜጣው ዘገባ ጠቁመዋል። በአሁኑ ወቅት በህዝብ ተወካዮች ምክር ቤት መካሄድ ላይ ላለው የክስ ምርመራ መሰረት የሆነው ይህ እንደነበር ተገልጿል። በዲሞክራቶች የሚመራው የህዝብ ተወካዮች ምክር ቤት የስለላ ኮሚቴ ከዛን ጊዜ አንስቶ በዝግና በይፋ ምርመራዎች ሲያካሄዱ መቆየቱ የሚታወቅ ነው። የኡክራይን ፕሬዚደንት ቮሎዲሚር ዘለንስኪ የትራምፕ ተወዳዳሪ በሆኑት ዲሞክራት ጆ ባይደን ላይ ምርመራ እንዲያካሄዱ ለመጫን ሲሉ ፕሬዚደንት ትራምፕ ለኡክራይን መሰጠት የነበረበትን ረድኤት አዘግይተዋል የሚለውን ክስ ነው የሚለውን ክስ ነው እየመረመሩ ያሉት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሊባኖስ ዋና ከተማ ቤይሩት ውስጥ ከትናንት በስቲያ ሰኞ ማለዳ የሂዝቦላ ደጋፊዎች በጸረ መንግሥት ተቃውሞ ሰልፈኞች ላይ ያደረሱትን የደፈጣ ጥቃት ተከትሎ አዲስ ግጭት ተቀስቅሷል። ኢራቅ ውስጥ ትናንት አንድ የጸረ መንግሥት ተቃዋሚ ሰልፈኛ በጸጥታ ኃይሎች መገደሉና ሌሎች ሀያ አንድ ሰዎች በተመሳሳይ ባግዳድ ላይ ከጸጥታ ኃይሎች ጋር በተቀሳቀሰ ግጭት መቁሰላቸውን የአካባቢው ባለሥልጣናት አስታውቀዋል። ሂተር መርዶክ ከቤይሩት ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል መካከለኛው ምስራቅን ጨምሮ ቁጥሩ የበዛ ሕዝብ የሚሳተፍባቸው ሕዝባዊ ተቃውሞ ትዕይንቶች በዓለም ዙሪያ ሳይቋረጡ ለበርካታ ወራት በመካሄድ ላይ ናቸው። ሊባኖስ ውስጥ እየተካሄዱ ያሉት የተቃውሞ ሰልፎች በአብዛኛው ሰላማዊ የነበሩ ቢሆንም አንዳንድ አካባቢ የአካባቢው ነዋሪዎች እንደሚሉት ግን አልፎ አልፎ የሚቀሰቀሱት ግጭቶች ለተቃውሞ ሰልፎችም ሆነ ግጭቶቹን ተከትሎ ለሚቀሰቀሱት ብጥብጦች እልባት ለማድረግ የሚደረጉ ጥረቶችን ማምከናቸው አሊያም ስቃዩን ማራዘማቸው አልቀረም ይላሉ። በኢራቅ ደግሞ እስካሁን በተካሄደው የተቃውሞ ሰልፍ ወቅት በተቀሰቀሱ ግጭቶች ከ ከሶስት መቶ በላይ ሰዎች ሲገደሉ ሌሎች በሺዎች የሚቆጠሩ ቆስለዋል። በአልጄሪያም የሚታየው ከዚህ ብዙ የራቀ አይደለም። አልጄሪያውያን ካለፈው የካቲት ወር አንስቶ በየሳምንቱ በሚያካሄዱት የተቃውሞ ሰልፍ ዛሬ ድረስ ቀጥለዋል። አንዳንድ የመብት ተሟጋቾች በጸጥታ ኃይሎች በቁጥጥር ስር እንደዋሉ ናቸው። ይህ በእንዲህ እንዳለ ግን ከነኛ አገሮች አንዳቸውም በተቃውሞ ሰልፎቹ ለሚቀርቡት ጥያቄዎች አጥጋቢ ምላሽ የሚሰጥ ሁነኛ ለውጥ አላደረጉም። በመላው መካከለኛው ምስራቅ ከተቃውሞ ሰልፎቹ የሚሰሙት ቅሬታዎች በይዘት ተመሳሳይ ናቸው። ሙስና፣ ስራ አጥነትና የመንግስታዊ አቅርቦቶችና አገልግሎቶች መዳከም ዋነኞቹ ናቸው። እነዚህ ለውጦች እንዲመጡ ይሻሉ። እናም ለውጦቹ እውን ሆነው እስኪያዩ ድረስ ተቃውሟቸውን አያቆሙም። ሙሐመድ አሊ ሊባኖስ ላይ ለተቃውሞ ሰልፍ ከወጡት ሰልፈኞች ውስጥ አንዱ ናቸው የሰልፈኛውን ስሜት ያንጸባረቁት በሌላ በኩል በኢራቅም ሆነ በሊባኖስ የአገሮቹን የምጣኔ ሀብት ያደቀቀው እንቅስቃሴ መንግስታቱንም ባሉበት እንዲረግጡ አድርጓቸዋል። ተንታኞች እንደሚሉት ታዲያ የእነኝህ ህዝባዊ የተቃውሞ እንቅስቃሴዎች የረዥም ጊዜ ወይም የመጨረሻ ውጤት ምን ሊሆን እንደሚችል አይታወቅም። በአጭር ጊዜው ብጥብጥ ግን በርከት ያለ የሰው ሕይወት ጠፍቷል፣ ከፍተኛ ጉዳትም ንብረት ላይ ደርሷል። አልቤንያ ላይ የደረሰው ርዕደ መሬት ከሶስት አስርተ ዓመታት በላይ ለሆነ ጊዜ ባልታየ መልኩ ከባድ ነውጥ መሆኑ ተገልጿል። የሞቱት ሰዎች ብዛትም ዛሬ 27 መድረሱ ታውቋል። ዛሬ የሐዘን ቀን ታውጇል። ከሞቱት መካከል ልጆች እንደሚገኙባቸው ታውቋል። ቢያንስ 12 በወደብ ከተማ ዶሬስ፣ በትንሹ 14 ቱማኒ፣ ቢያንስ አንድ ሰው ደግሞ ኩርቢን በተባሉት ከተሞች እንደሞቱ ተገልጿል። አሁንም የገቡበት ያልታወቀ ሰዎች ስላሉ የሞታኑ ብዛት ሊጨምር እንደሚችል ባለስልጣኖች ገልጸዋል። በመቶዎች የሚቆጠሩ ሰዎች ደግሞ ቆስለዋል፣ ሆስፒታል ገብተዋል። የመድህን ሰራተኞች ሰዎችን ከፍርስራሽ ለማውጣት እየጣሩ ነው። መንግስት እጅግ በተጎዱት አካባቢዎች የአስቸኳይ ጊዜ አስተዳደር አውጇል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 17 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ ስርጭታችን ከኢትዮጵያ ውስጥና ከተለያዩ የዓለም አካባቢዎች የተጠናቀሩ በርከት ያሉ ዘገባዎችን ይዘናል። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአማራ ዲሞክራሲያዊ ፓርቲ ወደ ብልጽግና ፓርቲ የሚያደርገውን የኢህአዴግ ውህደትን በሙሉ ድምፅ አጸደቀ። ፓርቲው ውህደቱን ያጸደቀው ቀደም ሲል በኢህአዴግ ስራ አስፈጻሚና በምክር ቤቱ የተወሰነውን ውሳኔ ተከትሎ ነው። የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባሰፈሩት የፌስቡክ መልእክት አዴፓና ኦዴፓ የብልጽግናን ፓርቲ ለመቀላቀል መወሰናቸውን ይፋ አድርገዋል። አስቴር ምስጋናው ዝርዝር አላት። የአማራ ዲሞክራሲያዊ ፓርቲ አዴፓ የውህደት ውሳኔውን ማጽደቁን ይፋ ያደረገው ለሁለት ቀናት ያህል በባህር ዳር ከተማ ያካሄደውን አስቸኳይ ጉባኤ ሲያጠናቅቅ ነው። የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት አደረጃጀት ዘርፍ ምክትል ኃላፊ አቶ መስፈና በጀ የውህደቱን መጽደቅ አስመልክቶ ከአሜሪካ ድምጽ ጋር በነበራቸው ቆይታ ህብረ ብሔራዊ ፓርቲን መቀላቀል ለአዴፓ አዲስ እንዳልሆነ አብራርተዋል። ከአሁን በፊትም የአሁኑ አዴፓ የቀድሞ ኢህዴን ነው ሲመሰረት ህብረ ብሔራዊ ሆኖ የተመሰረተ ድርጅት ነው። ስለዚህ ይሄ የውህደት እንቅስቃሴው የዘገየ ካልሆነ በስተቀር በእኛ በኩል ሙሉ ተቀባይነት አለው የሚል ከፍተኛ በሁሉም በሁሉም አካባቢ ከፍተኛውን ድጋፍ እኔ የተሰጠው አዴፓ ውህደቱን ሲቀላቀል ቀደም ሲል የአማራ ህዝብ ሲያነሳቸው የነበሩ ጥያቄዎችን በመተው እንዳልሆነም አቶ መስፍን ገልጸዋል። ይህ የውህድ ፓርቲው የአማራ ዴሞክራሲያዊ ፓርቲ ከአስራ ሁለተኛ ድርጅታዊ ጉባኤውን በሚያካሂድበት ጊዜ ያስቀመጣቸው ውሳኔዎች ነበሩ። በወሳኝነት ከአማራ ህዝብ ጥያቄዎች አንጻር የአማራ ህዝብ ጥያቄዎች የምንላቸው አንደኛ የህገ መንግስት ማሻሻያ ጉዳይ፣ የወሰን ጉዳይ፣ የማንነት ጉዳይ፣ የፍትሐዊ ተጠቃሚነት ጉዳዮች በዚህ በውህድ ፓርቲው ይመለሳሉ አይመለስም የሚለው ጥያቄ በቁር ተነስቷል። በውህድ ፓርቲው ፕሮግራም ላይ ያሁን የምንነጋገረው የፓርቲ ፕሮግራም ላይ ስለሆነ የአማራ ዴሞክራሲያዊ ፓርቲ ስራ አስፈጻሚ ማዕከላዊ ኮሚቴና ምክር ቤት ውይይቱን በሚያካሄድበት ጊዜ፣ በፕሮግራሙ በሚወያይበት ጊዜ እያንዳንዱን የአማራ ህዝቡን ጥያቄ ሊመልሱ የሚችሉ ሀሳቦች፣ የመታገያ ነጥቦች የፕሮግራም አካል እንዲሆኑ የተደረጉበት ሁኔታ ስላለ ከአሁን በፊት በተቋማዊ መልኩ መልስ ሊያገኙ የማይችሉ ጉዳዮች ተቋማዊ እንዲሁም በፓርቲ ደረጃ ተቋማዊ የሆነ ምላሽ እንዲያገኙ ሀሳቡ የተካተተ ስለመሆኑና ውህድ ፓርቲውም የአማራ ህዝቦችን የሚጠቅም እንዲሁም ደግሞ በሀገር ደረጃም ሁሉንም ከአሁን በፊት ተገለው የነበሩ የህብረተሰብ ክፍሎችን የሚያካትት በመሆኑ ለአማራ ክልልም ለኢትዮጵያ ህዝቦችን በአጠቃላይ ጠቃሚ መሆኑ ማብራሪያ ከተሰጠው በኋላ አባላት በሙሉ ድምፅ ውህደቱን ደግፈዋል። ውህደቱ መጨፍለቅን ያመጣል በሚል ከአንዳንድ ወገኖች ለሚነሱ አስተያየቶችም አቶ መስፍን ተከታዩን መልስ ሰጥተዋል። እንግዲህ አሁን በውድ ፓርቲው ይህ ሀሳብ ሊነሳ ይችላል። ነገር ግን ከአሁን በፊት የነበረው አካሄድ ከአሁን በፊት የነበረው አደረጃጀት አራት ብሔራዊ ድርጅቶች ብቻ የመሰረቱት ነገር ግን ኢትዮጵያዊ ስያሜ ያለው አደረጃጀት ነው የነበረው። ስለ መጨፍለቅ ካነሳን ከአሁን በፊት በነበረው ፕሮግራሞች ላይ ነው የመጨፍለቅ ሀሳብ ሊነሳ የሚችለው እንደሚታወቀው በሀገራችን ወደ ዘጠኝ ክልሎች ናቸው ያሉት። ነገር ግን በሀገሪቱ የፖለቲካ ውሳኔ ደረጃ አራት ብሔራዊ ድርጅቶች ብቻ ናቸው ውሳኔ የሚያስተላልፉት። ውህድ ፓርቲው የሚፈታው ነገር ቢኖር መጨፍለቅን ከመጨፍለቅ ይልቅ ሁሉም አካላት እኩል የሚወስንባት ኢትዮጵያን መገንባት ላይ የተመሰረተ ስለሆነ ይህ ከስጋት ያለፈ የሆነ ብዬ አላስብም። ያ ይህንን ችግርም ለመፍታት ነው ወደ ውህድ ፓርቲ የመጣ ነው። ውህደቱን አስመልክቶ የአማራ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ደመቀ መኮንን ቀደም ሲል በሰጡት አስተያየት አሁን የሚቋቋመው ሀገራዊ ፓርቲ ከ ሀምሳ ዓመታት በላይ በአማራ ህዝብ ላይ ሲፈጸም የነበረውን የጥላቻ ፖለቲካና የተዛባ ትርክት ተቋማዊ መሰረት እንዳይኖረው ያደርገዋል ብለዋል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የአማራ ዲሞክራሲያዊ ፓርቲ አዴፓ ውህደቱን በሙሉ ድምጽ ማጽደቃቸውን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም በፌስቡክ ገጻቸው አስታውቀዋል። ዛሬ ጠዋት በተካሄዱት የኦሮሞ ዲሞክራሲያዊ ፓርቲ እና የአማራ ዲሞክራሲያዊ ፓርቲ አስቸኳይ ስብሰባዎች ሁለቱ ፓርቲዎች ውህደቱን በሙሉ ድምጽ አጽድቀዋል ብለዋል ጠቅላይ ሚኒስትሩ ባሰፈሩት መልእክት ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ አስቴር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት ይቀጥላል አስቴርን ለዘገባው እናመሰግናለን በሲዳማ ስም የተደራጁ ሁለት የፖለቲካ ድርጅቶች ተቀናጅተው የሲዳማ ሕዝብ መብት ለማስከበርና የዲሞክራሲ ስርዓት ለመገንባት ያስችለናል ያሉትን ጥምረት ፈጠሩ። በኢህአዴግ ፓርቲ ውስጥ የተደረገው የስልጣን ለውጥ ባይመጣ ሲዳማ ክልል የመሆን መብቱ አይጠበቅለትም ነበር ሲሉ የፓርቲዎቹ መሪዎች ለቪኦኤ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዮስ ተጨማሪ ሪፖርት አለው። ጥምረት የፈጠሩ ሁለቱ ፓርቲዎች የስዳማ ብሔራዊ ዲሞክራሲያዊ ፓርቲ ሲቤዴፓና የስዳማ ሀዲቾ ህዝብ ዲሞክራሲያዊ ፓርቲ ሲያደድ ሲሆኑም የስዳማን ህዝብ ጥቅም ለማስከበርና ዲሞክራሲያዊ ስርዓትን ለመገንባት በጥምረት ለመስራት መስማማታቸውን ነው የስዳማ ብሔራዊ ዲሞክራሲያዊ ፓርቲ ሰብሳቢ አቶ ተስፋ ማርያም ጉጁ ተናገሩት። በሁለታችን መካከል የሪዮተ ዓለም አንድነት አለ። መተዳደሪያ ደንብም አርቅቀን እንግዲህ የፓርቲ ማዕከላዊ ኮሚቴ የፓርቲዎቹን ጠርተን ካጠበቅን በኋላ ያው ሌጋሊቲን ለማግኘት ወደ ምርጫ ቦርድ ለመሄድ እያሰብን ነው። እንግዲህ በምርጫ ቦርድም ያው ተጋግዘን፣ ተባብረን በሲዳማ ውስጥ ደግሞ አንድ አላማ ያላቸው ሁለት ፓርቲዎች በተለያዩ ምልክቶች ለምርጫ ቢቀርቡ ውጤት እንደማይኖር ስለተገነዘብ ከዛም አልፎ ለሲዳማ ህዝብ አንድነትም ይበጃል ብለን ስለምናምን ነው እንግዲህ ተባብረን ለመስራት ለመቀናጀት ብሎ ከሚመጣው ምርጫ በኋላ ውጤቱን አይተ ሁኔታው ደግሞ የምመች ከሆነ እስከ ውህደትም ድረስ ለማየት እያሰብ ነው። የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ስቢዴፓ የሶሻል ወይም ማህበራዊ ዲሞክራሲ ርዕዮተ ዓለም ተከታይ ሲሆን ሲሃደድ ደግሞ በሲዳማ ውስጥ የሚገኙ የተጨቆኑ የህብረተሰብ ክፍል መብት የሚሟገት ፓርቲ ነው። ታዲያ ለጥምረታቸው ምክንያት የሆነውም በርዕዮተ ዓለም መመሳሰልና አንድ አይነት ቋንቋ ለምናገር ተመሳሳይ ባህላዊ እሴት ይላለው ለሲዳማ ህዝብ መታገል መሆኑን የገለጡት በሲዳማ ስም ተደራጁ እነዚህ ሁለቱ ፓርቲዎች ሀዲዎች ለ2012 ምርጫም በአንድ ምልክት እንደሚወዳደሩ ነው የስዳማ ሀዲቹ ህዝብ ዴሞክራሲያዊ ድርጅት ሰብሳቢ አቶ ሰለሞን ቦርዳ ተናገሩት። ከነበረብን ችግር አኳያ የተለያየ ፖለቲካ ፓርቲም ሆነ ብንደራጅ አመለካከታችን ሄዶ የመገናኘት ሁኔታችን አንድ ስለሆነ ብንቀናጅ ይሻላል ከዛም አልፎ ሁኔታው በትንግት ውስጥ የነበረው ሁኔታ በጣም የተሻለ ሲሄድ ወደ ውህደትም ቅድመ ሁኔታ ፈተናል። መልካም አሁን የእናንተ ፓርቲ ጥምረት ሲፈጠር መነሻ ሀሳቡ ፕሮግራማችሁም ፖሊሲያችሁም መቀራረብ ስላለው ወይም ስለሚመሳሰል በአንድነት ለመታገል ነው ወይም ለማታገል ነው የወሰናችሁት? አዎ በሁለት ሺህ አስራ ሁለት ምርጫ ሁለቱ ፓርቲ እንደ አንድ ፓርቲ ነው የሚወዳደሩት ማለት ነው ወይስ እንዴት ነው የሚሆነው? በህጋቢ ሰውነታችን እንደተጠበቀ ሆኖ አንድ ከውስጣችን አንድ ስያሜ ይወጣል። በዛ ስያሜ በአንድ ምልክት ድርጅት ላይ እንወዳደራለን። ከዛም ከዚህም የተወጣጡ ተወካዮች ይወጣሉ። የስዳማ በክልል መደራጀት ጥያቄ ባለፈው አንድ ዓመት ውስጥ ምላሽ ማግኘቱን ከለውጡ ጋር የሚያዙት አቶ ተስፋ ማርያም በክልል መደራጀት ለስዳማ ሕዝብ ያለውን ጥቅም በተመለከተም ሀሳባቸውን ሰንዝረዋል። ዶክተር አብይ ወደ ስልጣን ስመጡ የስዳማ ሕዝብ ህጉን ተከትለው ከመጣ ክልል ለመሆን መብቱ መቶ በመቶ የተጠበቀ ነው የሚል ቃል ገብተዋል። እሳቸው በተናገሩት መሰረት ነው እንግዲህ ሁኔታው እንዲህ በፍጥነትም ልሳካ ይቻለው ብለን እናምናለን። ወደ ጥቅሙ ስንመጣ ደግሞ አንድ ብሔር የራሱን ክልል ከመሰረተ የክልል የመሆን መብቶችን ተጠቃሚ ነው፣ በራሱን በራሱ አስተዳደራል፣ በራሱ ቋንቋ እስከ ጠቅላይ ሰበር ሰሚ ችሎት ድረስ ዳኝነት በራሱ ቋንቋ ይሄ በክልሉ ውስጥ ያለው ንብረት የመቆጣጠር አዋጅ ማ ሰውታ ክልሉን የሚያስተዳድርበትን የራሱን የሆነ ህገ መንግስት በማርቀቅ በሀገሪቱ በክልሉ ውስጥ ደግሞ ያለውን ጥሬ ሀብትም በህገ መንግስቱ በሚፈቅደው ደረጃ ራሱ የመጠቀም መብት ይኖረዋል። ምንድን ነው ከዚህ ቀጥሎ መደረግ ያለበት? ሲዳማ እንግዲህ የራስን ክልል መብት አግኝተዋል። ይህ ብቻ በቂ ነው ብለን አናምንም። ብዙ ማህበራዊ ችግሮች አሉ። ሲዳማ ውስጥ የመልካም መተዳደር ችግሮች አሉ። ላለፉት ሀያ ስምንት ዓመታት ስልጣን ላይ የቆዩ በሙስና በሌላም በሌላም የሚጠረጠሩ ብዙ ግለሰቦች አሉ። የተጨቆኑ ሰዎች አሉ። ድምጻቸውን ማሰማት ያልቻሉ ማህበረሰቦች አሉ ሲዳማ ውስጥ። በዚህ አኳያ እንግዲህ ከሲዳማ ህዝብ የሚጠበቀው አንድነቱን ጠብቆ መጓዝ ብቻ ነው። አድሎ ከአድሎ የጸዳ ዳኝነት ስርዓት ከፖለቲካ ወገንተኝነት ያልመነጨ ሹመት በሲዳማ ውስጥ ያስፈልጋል። ሁለቱ ፓርቲዎች የተጣመሩት ከሲዳማ ዞን ውሳኔ ህዝብ ጋር የተገናኘ አለመሆኑና ከ2011 ዓመተ ምህረት ጀምሮ ሲመክሩበት የነበረው ጉዳይ እንደነበረም አቶ ተስፋ ማረም ገልጠዋል። የፓርቲዎቹ መሪዎች ለቪኦኤ በሰጡት ቃል ሲዳማ በክልል የመደራጀት ህገ መንግስታዊ መብቶ የተጠበቀለት በኢህአዴግ ፓርቲ ውስጥ በተፈጠረው ለውጥና የስልጣን ሽግሽግ እንጂ ለውጡ ባይመጣ ኖሮ ሲዳማ ይህንን እድል አሁንም በአምባገነኖቹ ተከልክሎ ይቆይ ነበር ሲሉ ነው የተናገሩት። ትላንት የስዳማን በክልል መደራጀት ጥያቄ በኃይል ሲከለክሉ የነበሩ ግለሰቦችና ፓርቲዎች ዛሬ ደርሶ ለስዳማ ህዝብ አዛኝና ተቆርቋሪ ሆነው እየቀረቡ መሆናቸውን ገልጠዋል። የስዳማ ህዝብ ጥያቄ ረዥም ዘመን ያስቆጠረ ጥያቄ ነበር። ቀደም ሲልም ይህ ጥያቄ ሲዳፈን የቆየው በአምባገነኖች ነው። ኢህአዴግ በዙ ሀያ ሰባት ዓመት ሲቆጣጠር አካባቢ በተለይ እነዚህ ኢህአዴግን ቁንጮ የሚመሩ አካላት ሲዳማ ወደ ነጻነት እንዲደርስ አልፈለጉ። ስለዚህ ሁሌ ጥያቄዎች ይነሳሉ። ሁሌ ደግሞ ጥያቄዎች በሚነሱበት ጊዜ ለጥያቄዎች መፍትሄ የሚሰጥ አካል የለም። ጥያቄዎችን ከመስማት ባሻገር መፍትሄ የሚሰጥ አካል የለም። እነዛ አካሎች ደግሞ በአጋጣሚ በዚህ በአዲሱ ለውጥ ሲለወጡ በለውጡ ሰበብ ደግሞ የሲዳማ ጥያቄ ተነሳ። ስለዚህ ይሄ አዲሱ ለውጥ አዲስ ነገር ነው ያሳየው። አዲስ ለውጥ ባይመጣ ኖሮ ሲዳማ የራሱን ክልል ማግኘት አይችልም ነበረ። በቀጣይ በትኩረት መስራት ስላለባቸውም ጉዳይም የፓርቲዎቹ መሪዎች ሀሳባቸውን ገልጠዋል። ያው አስረኛ ክልል ተብሎ ሊመዘገብ ይገባል። በሌላው በህዝቡ ዙሪያ ግን ልዩ ጥናት ሊደረግ ይገባል። በአዋቂዎች መዋቅሮች ራሳቸው በደንብ በተጠና ሁኔታ ሊደረግ ይገባል። ህዝቡም ደግሞ ቀደም ሲል ከነበረ ሁኔታ ወደ ልማቱ እንዲነሳሳ ልማቱ ደግሞ ህዝብን ሊጠቅም በሚችል አይነት ከዚህም ተያይዞ ደግሞ ካለው ከአገራቢ ሁኔታ ጋርም የሚገናኝበት መሰረታዊ ሰንሰለታዊ ስራ ሊሰራ ይገባል። ቀጥሎ ያለው ሂደት ከክልል እስከ ታችኛው አካል ድረስ ህዝቡ ሙሉ በሙሉ ተጠቃሚ ሊሆን በሚችል አይነት ህዝብን አወያይተው ሌሎች አዋቂዎችም ገብቶበት ስራውን በአግባቡ ሳይንሳዊ በሆነ ሁኔታ ተሰርቶ ወደምችል የነበሩ ጉዳዮችና ልዩነቶች የሚወገድበትና በሁለንተና በገጽታው ተጠቃሚ መሆን የሚችልበት ስራ ሊሰራ ይገባል ብዬ አስባለሁ። ከጥቅት ቀናት በፊት አስረኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ ለመደራጀት የሚያስችለውን በውሳኔ ህዝብ ድምጽ ያረጋግጠው የስ የሰላማ ዞን ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር ያላቸውን ባህላዊና ሰላማዊ መስተጋበር ይበልጥ ማጠናከር ይገባቸዋልን ብለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ። ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በሰሜን ኢትዮጵያ አካባቢዎች ወቅቱን ያልጠበቀ ዝናብ ሰብል ላይ ስጋት ማሳደሩ ተገልጿል። መስፍን አራጌ ከደሴ ዝርዝሩን ይዟል። በዚህ ወቅት እምብዛም ባልተለመደ ሁኔታ እየዘነበ ያለው ዝናብ አርሶ አደሩን ብቻ ሳይሆን ሸምቶ በሉንም አስደንግጧል። ከአንበጣ ወረርሽኝ ስጋት ያልተላቀቀው አርሶ አደር በወንጭፍ የማይከላከለው፣ በድምፅ የማያባርረው፣ በኬሚካል የማያስወግደው ዝናብ ጋር ተፋጧል። አልፎ አልፎ ፀሐይ ቢወጣም ዝናቡ በዚህ ሁኔታ ለተወሰኑ ጊዜያት እንደሚቀጥል የአየር ንብረት ትንበያዎች ያመለክታሉ። ይህ ደግሞ በአርሶ አደሩ ዘንድ መዘናጋትን እንዳይፈጠር የክልሉ ግብርና ቢሮ ምክትል ኃላፊ ዶክተር ሰለሞን አሰፋ ከአሜሪካ ድምፅ ሬዲዮ ጋር በነበራቸው ቆይታ አሳስበዋል። ምዕራብ ጎጃምን ምስራቅ ጎጃም፣ ሰሜን ሸዋ፣ ደቡብ ወሎ፣ ሰሜን ወሎ እንደዚሁም ደግሞ ምዕራብ ጎንደር አካባቢ ባለኝ መረጃ ፀሐይ ነው ያለው። አሁን አርሶ አደሩ የደረሱ ሰብሎችን የግብርና ተቋሙ በሚሰጠው አቅጣጫ መሰረት የመሰብሰብ ሂደቱን ዝናብ ላይኖር ይችላል፣ ዝናብ ሂደዋል፣ አሁን አይመጣም በሚል ሂሳብ እንዳይዘናጋ እና የደረሰ ሰብል እንዲሰበሰብ በተቃራኒው ደግሞ ያልደረሰ ሰብል ያልደረቀ፣ እርጥበቱን ያለቀቀ ሰብልም ታጨድ የለበት መሰብሰብ የለበትም። ይሄም ከዝናብ ከሚመታው ያልተናነሰ ኛ ጉዳት ስለሚያመጣ ማለት ነው። አርሶ አደሩን በማገዝ ሌላውም የህብረተሰብ ክፍል ወገናዊ ግዴታና ኃላፊነቱን እንዲወጣም ተጠይቋል። በተለይ ሰብል በሚሰበሰብበት ሰዓት የጉልበት እጥረት ሊከሰት ስለሚችል፣ አርሶ አደሩ ካላመረተ ሁላችንም የሚደርስ ምግብ ወይም ደግሞ እህል ስለማይኖር፣ የከተማውም የመንግስት ሰራተኛውም ያለውን የዞን አደረጃጀት እና በክልልም ደረጃ ተደራጅተን የጉልበት እጥረት ያለባቸውን የህብረተሰብ ክፍሎች ለማገዝ ስራዎችን እየሰራን ነው። የደረሱ ሰብሎችን ለመሰብሰብ የግንዛቤ መልእክቶችን ከማስተ ተላለፍ ጀምሮ ተግባራዊ እንቅስቃሴዎች መከናወናቸውን ዶክተር ሰለሞን ጠቁመው ከኢትዮጵያ መካናይዜሽን አገልግሎት ሰጪ ማህበር ጋር በመነጋገር ዘመናዊ የምርት መሰብሰቢያ ማሽነሪዎች አቅርቦት ለተሽከርካሪ ምቹ በሆኑ የምዕራባዊ አማራ አካባቢዎች መግባታቸውን ገልጸዋል። በክልሉ ወደ ሀያ ሰባት የሚሆኑ ኮምባይነር ገብቶ ስራ እየሰራ ነው። በተለይ ምስራቅ ጎጃም እና ምዕራብ ጎጃም አካባቢ እንደዚሁም ደግሞ አጨዳን ወይም ደግሞ የሰብል መሰብሰብን ሂደት ብናይ እስካሁን በክልል በአጠቃላይ ዘር የተሸፈነው ማሳ አራት ሚሊዮን ሶስት መቶ ዘጠና ሰባት ሺህ ስምንት መቶ ሰባ ሰባት ሄክታር ነው። ከዚህ ውስጥ አንድ ሚሊዮን ስምንት መቶ ዘጠና አምስት ሺህ ሶስት መቶ ስልሳ ስምንት ሄክታር ተሰብስቧል። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ ታደሰ ግርማ ለአሜሪካ ድምጽ በሰጡት መግለጫ ወቅቱን ያልጠበቀ ዝናብ ሰሞኑን በዞኑ የተወሰኑ ወረዳዎች ላይ እየዘነበ ነው። አብዛኛው ወረዳዎች ላይ ግን ደመናማ የአየር ንብረት እንደሚስተዋል ነው የተናገሩት። በምስራቃዊ የዞኑ ቆላማ ወረዳዎች አንድ መቶ ስልሳ ሺህ ሄክታር የሚሸፍን የጥራጥሬ ሰብልና ጤፍ መሰብሰቡን አብራርተዋል። አሁን ስጋቱ ያለው በምዕራብ ወረዳዎች ሲሆን የደረሱ ሰብሎች ላይ ጉዳት እንዳይደርስ ስራዎች መጀመራቸውን አመልክተዋል። በተለይ በዘመቻ ምርቱን መሰብሰብ አለብን የሚል ትምህርት ቤቶችም ጭምር እየተዘጉ ነው። አንዳንድ አካባቢ እነ አንዳንዶቹ ያልደረሰባቸው አካባቢ መዝጋቱ ብዙ አዋጭ አይደለም። ለምሳሌ ጃማ አካባቢ ቆላማ አካባቢ ካልሆነ በስተቀር ሌላ የለም። ከዚህ ባለፈ ግን አርሶ አደሩ በአደረጃጀትና በደቦ ጅጌ የሚባል የአርሶ አደር ባህል አለ። በዛ የመሰብሰብ ሁኔታዎች አሉ። በየቀኑ እየተሰራ ነው ይሄ ስራ ማለት ነው። በአርሶ አደሩ ጉልበት አሊያም በተለመደው አሰራር ግን የደረሱ ሰብሎችን ጠቅልለው መሰብሰብ ይከብዳል የሚሉ አስተያየት ሰጪዎች አልጠፉም። ለዚህም ይመስላል ዞኑ ባልተቆራረጠ ዘመቻ የመሰብሰቡን አማራጭ ትኩረት የሰጠው ዘመቻን በተመለከተ እኛ ጥሪ አቀርበናል። ለወጣቶች፣ ለመንግስት ሰራተኞች፣ ከተማ ነዋሪዎች፣ ለመከላከያ አባላት በሚዲያም በምንም የገለጻ ስራ እየሰራ ነው ያለ ነው ወረዳው። ከዚህ ተጨባጭ ሁኔታ አኳያ ያለ ሰብል በዘመቻ የሚሰበሰብ ነው የሚሰበሰብ አይደለም የሚለውን እየወሰነ እንዲቀጥል ነው አቅጣጫ ያስቀመጥ ነው። ስለዚህ ከነገ ማክሰኞ፣ ሮብ ጀምሮ እንደየወረዳው ፖቴንሻል የመሰብሰብ ስራ ይሰራል። አሁን ግን በደቡብ እየተሰበሰበ ነው ያለው። አልሶ አደሩ የደረሱ ሰብሎችን ቀድሞ መሰብሰብ ካልተቻለ ከመደበኛውም ሆነ መደበኛ በታች የሚዘንበው ዝናብ በምርት ላይ ጉዳት ያደርሳል ነው የሚሉት የዘርፉ ባለሙያዎች። በዚህ ወር በዞኑ መሰብሰብ ካለባቸው 380 ሄክታር የደረሱና በመድረስ ላይ ካሉ ሰብሎች ከ42 በመቶ በላይ መሰብሰቡን ነው ከግብርና መምሪያው የደረሰን መረጃ የሚያስረዳው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከሰላሳ ከሃያ ዘጠኝ ደቂቃ ሊሆን ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የፕሮግራሙ ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ ብላቸው፣ እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ሳየነን። ከዚህ ቀጥሎ የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች። የኦሮሞ ዲሞክራሲያዊ ፓርቲ የብልጽግና ፓርቲ እንዲቀላቀል የድርጅቱ ጉባኤ ወሰነ። የፓርቲው አስቸኳይ ጉባኤ የተካሄደው አዳማ ላይ መሆኑ ተገለጸ። የሐራሪ ክልልን ከአዴፓ ጋር በማጣመር የሚያስተዳድረው የሐራሪ ብሔራዊ ሊግ ወይም ሀብሊ የብልጽግና ፓርቲን ለመዋሃድ በሙሉ ድምፅ ወሰነ። ከብልጽግና ፓርቲ ጋር መዋሃድ በተለያዩ ክልሎች ያሉ የብሔሩን ተወላጆች በፖለቲካ ለማሳተፍና በሀገር አቀፍ ደረጃ በሚወሰኑ ውሳኔዎች ላይም ተገልለው የነበሩትን ሁኔታ ያስቀራል ብለዋል የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አብዱል መሊክ መሐመድ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዘግይተውት የነበረውን ወደ አራት መቶ ሚሊዮን ዶላር የሚጠጋ ወታደራዊ ረድኤት ለኡክራይን እንዲሰጥ የፈቀዱት ከኡክራይን ጋር ስለነበራቸው ግንኙነት ስሞታ መቅረቡን ከተረዱ በኋላ ነው ሲል ኒውዮርክ ታይምስ ጋዜጣ ላይ በጋዜጣ ላይ የወጣው ዘገባ ጠቁሟል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅታችን ይቀጥላል። ኢትዮጵያውያን በአሜሪካ ነው። ተከታይ የክርስትናም ሆነ የእስልምና እምነት አስተምህሮ ሰላምን መስበክ መሆኑን የሃይማኖት መምህራን እየገለጹ ናቸው። ዩናይትድ ስቴትስ የሚገኙትን ቀሲስ አሸናፊ ዱጋ ዋቄንና ኡስታዝ ጀማል በሽርን ጽዮን ግርማ አነጋግራ ነበረ። ሰላም በተመለከተ የሃይማኖት አስተምህሮ ምንድን ነው የሚል ነው የመጀመሪያ ጥያቄዋ። ወደ ጽዮን ዘገባ እናምራ። ቀሲስ አሸናፊ ዱጋ ዋቄ በዋሽንግተን ዲሲና አካባቢው እንዲሁም በደብረገነት መድኃኔዓለም ቤተ ክርስቲያን ያገለግላሉ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት አስተምህሮ ሰላም ነው ይላሉ። የሃይማኖቱ አስተምህሮ እንግዲህ ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖትህ ምክንያት አድርጎ በሌላው ላይ ክፉ ማድረግ ሃይማኖትን የበላይነት ነው፣ ይህን ነው ብሎ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርስም፣ ክርስቶስም አላስተማርም። ሃይማኖት ለሌላው መሞት ነው። ሃይማኖት በጎ ስራን መስራት ነው። ሃይማኖት ከሁሉ ጋር መኖር ነው። ሃይማኖት ለሁሉም እኩል በጎ ነገርን ማድረግ ነው። ሃይማኖት ነፍስን ለሌሎቹ አሳልፎ መስጠት ነው። ሌላ የለውም። ሃይማኖት ሃይማኖት ክርስቶስን ይዞ መገኘት ነው። ሌላ እምነት የለውም። ሌላ ትርጉም የለውም። በሃይማኖት ስም የሚደረግ ፖለቲካ ሁሉ እስከ ዛሬ እንሰማለን እግዚአብሔር ዋጋን የሚሰጥበት ነው። ቤተ ክርስቲያንም አላስተማረችም። የሚያሳድዷችሁን መርኩ ነው ሃይማኖት የሚለው የሚረግሟችሁን መርኩ፣ ለሚገሏችሁ፣ ለሚያሰቃዩችሁ ጸሎታ አድርጎ ይሄ ነው የክርስትና ትምህርት። ይሄውን ለሌላው ራስን አሳልፎ መስጠት እንጂ በሃይማኖት ምክንያት የሃይማኖት ጦርነትን መዝራት አይቻልም። የምናምነው ክርስቶስን ነው። ሀይል ሁሉ በሱ ዘንድ ያለ ስለዚህ የሃይማኖት ሰው የሰላም ሰው ነው፣ የወንጌል ሰው የፍቅር ሰው። ሃይማኖት ፍቅርን ብቻ ነው የሚዘራው። ወጣቶች በዚህ ላይ ነው መብቀል የሚገባቸው፣ በዚህ ላይ ነው መጓዝ የሚጎባቸው። ሃይማኖት የመልካም ዘር መብቀያ የእርሻ ቦታ ነው፣ ሌላ ቀሲስ አሸናፊ ሰላም የሁሉ ነገር መሰረት ነው ይላሉ። በኢትዮጵያ የሚከሰቱና እየተከሰቱ ያሉ ችግሮች መሰረታቸው ጥልቅ መሆኑን ገልጸው ከሁሉ በፊት ሰላምን ማስጠበቅ እንደሚገባ ይመክራሉ። የሰላም ፋውንዴሽን ኢማምና በዋሽንግተን ዲሲ የሙስሊም ማህበረሰብ ኢማም ኡስታዝ ጀማል በሽር በበኩላቸው የእስልምና እምነት አስተምህሮ መሰረቱ ሰላም ነው ይላሉ። ደህንነት የሚለው ነገር ከስማችን ጀምሮ የተያያዘ ጉዳይ እንደሆነ ነው ሃይማኖታችን የሚገልጽን። ሙእሚን ማለት በአረብኛው ታማኝ ማለት ነው። ለራሱ ለህብረተሰቡ ላለበት፣ ለሚኖርበት ሀገር ደህንነት ጠባቂ ሰው መሆን አለበት። እውነተኛ አማኝ ከሆነ በአማርኛው አማን ለሌሎች አማንን ሊሰጥ የሚችል ሰው መሆን አለበት። ይሄ ነው። ኢስላም የሚለውም ቃል ከሰላም ጋር የተያያዘ ነው። በሃይማኖታችን በቁርአኑ ላይ ከመቶ አርባ አንቀጾች በላይ ስለ ሰላም የሚሰብኩ ናቸው። ሰዎች ከአቅማቸው በላይ ሆኖ ካልሆነ በስተቀረ ፈጽሞ ወደ ሌላው ሊሄዱ የማይችሉበትን ሁኔታ ነው ያስቀመጠው። ስለዚህ እስልምናውን እንዲሁም ደግሞ እምነቱን በትክክል አከብራለሁ የሚል ሰውና እውነተኛ አማኝና እውነተኛ ሙስሊም ነኝ የሚል ሰው ሰላማዊ ካልሆነ በስተቀረ ያ የሚለው አማኝ ነኝ ወይም ሙስሊም ነኝ የሚለው ነገር ውሸት ይሆናል። እሱም አንድ ሰው እምነቱን ራሱ ለመፈጸም ደግሞ ማንኛውም ነገር ለማድረግ በህይወት መኖር አለበት። መጀመሪያ የእሱ ደህንነት የእሱ ሰላም መረጋገጥ አለበት። ስለዚህ በእኛ እምነት ከእምነት ራሱ ከምናደርጋቸው የማንኛውም የእምነት ህግጋቶችን ማስፈጸም ቀድሞ መገኘት ያለበት ህይወት፣ ደህንነት፣ ሰላም ነው። እነሱ ከሌሉ ሌላው ነገር አይኖርም። ስለዚህ መጀመሪያ መቀመጫዬን እንደተባለው መጀመሪያ ሰው ሰዎች ሊያረጋግጡ የሚገባቸው ደህንነትን ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጸሎት አደረገ ብሎ የነገረን አላህ ረቢ ጅዓል ሀዘል በለደ አሚነን መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን፣ ይቀጥላል። ይህንን የቁርአን አንቀጽ አስመልክተው ብዙዎች የሙስሊም ሊቃውንት የሚተነትኑት አማን መሆን፣ ሰላም መሆን ከእምነት በፊት እራሱ ሊቀድም እንደሚገባ ነው የሚያሳዩት። ሰዎች አማን ካልሆኑ፣ ሰላም ካልሆኑ ፈጽሞ እምነታቸውንም ሊተገብሩ አይችሉም። አይምሯቸው ይሰረቃል፣ ልባቸው ይሰረቃል። መሰደድ እንደዚሁም መሞት የመሳሰሉት ነገሮች ነው የሚያጋጥማቸው። ሰዎች ካልተረጋጉ እምነታቸውንም ፈጽሞ ሊፈጽሙ አይችሉም። ሁለቱም የሃይማኖት አስተማሪዎች እስልምናና ክርስትና በኢትዮጵያ ውስጥ ተከባብረው የሚኖሩ ተከታዮች ያሏቸው እምነቶች መሆናቸውን ገልጸው እነዚህ የሰላም መሰረት ያላቸውን እምነቶች የፖለቲካ ጉዳይ ውስጥ በመክተት ግጭት የሚፈጥሩና ጥቃት የሚያደርሱ ሊታቀቡ ይገባል ብለዋል። ተደጋጋሚ ውይይቶች እንደሚያስፈልግም ጠቁመዋል። ቀሲስ አሸናፊ ለወጣቶች መልእክት አላቸው። መልካም የሆነውን ትናንትና የነበሩ ወጣቶች በጎ ነገር ሰርተው እኛ አስተላልፈው ታሪክ ሰርተው ሀገርን አሸጋግረው በጎ ነገር ሰርተው ለሀገር የሚጠቅመውን ሁሉ ጉልበታቸውን ሁሉ መስዋዕት የሚሆኑበት በጎ ለበጎ ነገር ነፍሳቸውን ሁሉ ሰጥተው ዛሬ እኛ ያለንበት ደረጃ ላይ አድርሰዋል። እኛ በዚህ ዘመን ያለን ወጣቶች ደግሞ ምንድን ነው ለተተኪው መስራት የሚገባን ነገር ብለን መልካም የሆነውን ስራ ሰርተን መልካም ስም በዘመናችን መትከል አለን። የዘመኑ ወጣቶች ዛሬ የተሰራውን አጸያፊ ስራ ሰርተው በታሪክ አስቀምጠው ሄዱ የሚባል አይደለም። ይህንን ታሪክ መለወጥ አለ። ይህንን ታሪክ የምንለውጠው ምንድን ነው? ማንነታችንን ትክክለኛ ስብእናችንን ስናውቅ ብቻ ነው። እኛ እኮ ሰዎች ነን ብለን ስንል ያን ጊዜ ማንንም አንነቅም። ሃይማኖቱ ሌላ ነው አንልም። ዘሩ ሌላ ነው አንልም። አቅጣጫው ሌላ ነው አንልም። ክልሉ ሌላ ነው አንልም። ለዚህ ሁሉ ማንነት ስለ እናችንን ማወቅ ነው። እኛ ምንድን ነን? ሰዎች ነን። ሰዎች ነን ብለን ካወቅ ሰው ለሰው በጎ ነገርን ያስባል፣ በጎ ነገርን ይሰጣል። ይሄንን ለማድረግ እንግዲህ መልካም ስም ይዘን መገኘት አለብን ነው እኔ የምለው። ይህን መልካም ስም ለመያየት ትናንትና የነበሩ ወጣቶች ያደረጉት ምንድን ነው? ነገ የሚኖሩት ወጣቶች የሚሰሩት ምንድን ነው? እኛ ደግሞ ዛሬ እየሰራንና ለነገዎቹ የምናስተላልፈው ከትናንትና ወጣቶች የወረስ ነው ስራ ምንድን ነው ብለን ዛሬ ዝግ ብለን ማስተዋል አለብን ነው እምለው። ቀሲስ አሸናፊም ሆነ ኡስታዝ ጀማል ዜጎች የፈለጉትን እምነት እንዲያራምዱና ደህንነታቸው እንዲጠበቅ ደግሞ መንግስት ከላይ እስከ ታች ያለው መዋቅሩን አስተካክሎ ደህንነትን ሊያረጋግጥ እንደሚገባ አሳስበዋል። በተጨማሪ ደግሞ ያልተገቡ ግጭቶች እንዳይፈጠሩ ተደጋጋሚ የጋራ ንግግርና ውይይት እንደሚያስፈልግ ጠቁመዋል። አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት እናንተም ሀሳቦቻችሁን በአት ቪኦኤ አምሃሪክ በፌስቡክ እና በ ትዊተር ገጾቻችን ላይ አንሸራሽሩን። እንደዚሁም መልእክቶቻችሁን ላኩልን በአድራሻዎቻችን። ዘግየት ብለን የስልክ ቁጥራችንና የኢሜይል አድራሻችን እናስተዋውቃለን። አሁን ዴሞክራሲ በተግባር ይቀጥላል። የድሬዳዋ ዩኒቨርሲቲ ትምህርት መጀመሩን አስታወቀ። አዲስ ቸኮል ዝርዝር ዘገባለው የድሬዳዋ ዩኒቨርሲቲ ካለፈው ሰኞ ጀምሮ ትምህርት መጀመሩንና ተማሪዎችም ቀስ በቀስ ወደ ትምህርታቸው እየተመለሱ መሆናቸውን የዩኒቨርሲቲው ፕሬዚዳንት ዶክተር ያሬድ ማሙ አስታውቀዋል። ትምህርት ተጀምሯል። ከትናንትና ወዲያ ከሰኞ ጀምሮ ተጀምሯል። ግን ምንድን ነው ያው የመጀመሪያ ቀን ብዙ ሰው የለም። ትናንትና ጥሩ ነው፣ ዛሬም የተሻለ ነው። ይሄ እንደዚህ ትምህርት ሲቋረጥ ከዚህ በፊትም ያለ ያየነው ነገር በአንድ ቀን ግጥም ብለው አይመጡም ተማሪዎች እያዩ ነው። ለምሳሌ የምር ተጀመረ ወይ በደቡብ መገባት ተጀመረ ወይ ምናም በሚል ነገር ነው። ከቀን ወደ ቀን ጥሩ ነው። አሁን ትናንትናም ጥሩ ነበር፣ ዛሬም ጥሩ ነበር። ክላስ ተጀምሯል። ይህንን በተለያየ እንትን በጠራ ነው መሰረት ነው ግን ወደ ቤተሰቦቻቸው የሄዱ ልጆች አሉ። አይፈረድባቸው ምክንያቱም ከነበረው ስጋት እና ድንጋጤም፣ ሁላችንም ይሆል እንኳን ተማሪዎች ላይ ማለት ነው። ነገር ስታስበው ቢደናገጡ፣ ወደ ቤተሰቦቻቸው ቢሄዱ ቤተሰብም ቢሆን የተለያየ ክፍለ ሀገር ያለ ቤተሰብም ቢሆን ትምህርቱ ይቅር እንጂ አንተና ማለቱ አይቀርም። ያንን በደንቡ እንረዳለን። ይሄንንም ሳምንት እንዲመለሱ እንጠብቃለን። እሳኙ ግን ሁሉም ተሟልቶ ይቀጥላል መማር ማስተማሩ። አሁን ግን ክላስ በሙሉ የ ተካሄደ በዛሬ ሁለት ጠዋት ባደረጉት ቅኝትም የተወሰኑ ተማሪዎች ደብተር ይዘው ወደ መማሪያ ክፍል ሲሄዱ ተመልክቻለሁ። ከሳምንት በፊት አንድ ሺ ሶስት መቶ ገደማ የሚሆኑት ተማሪዎች ስላሴ ቤተ ክርስቲያን ተጠልለው የነበሩ ሲሆን ዛሬ ግን በቤተ ክርስቲያን ውስጥ ተማሪዎች የሉም። ስሟን መግለጽ ያልፈለገች ተማሪ ከትላንትና ጀምሮ ቤተ ክርስቲያን ማደራ ትችሉ መባላቸውን ትገልጻለች። ሆኖም አብዛኞቹ ተማሪዎች አስቀድመው ወደ የቤተሰቦቻቸው ወይም ወደ ዘመዶቻቸው ሄደው እንደነበር ነው ተማሪዋ የምትገልጸው። ሌሎች ተማሪዎችስ የትሄዱ ትምህርትስ ጀምረዋል? የሚለውን ስሙን መግለጽ ካልፈለገ ተማሪ ጠይቄ ነበረ ወደ ክላስ የሚገቡ ተማሪዎች አሉ፣ ግን በቁጥር አምስት ስድስት ምናምን ቢሆኑ ነው። አብዛኞቹ ተማሪዎች ለምንድን ነው የማይገቡት? ምክንያቱም ፍራቻ አለ፣ እንደዛ ነው። የማይገቡ ተማሪዎች ደግሞ ሁሉም እየሄደ ስለሆነ ለሐሙስ ምናምን የሚሉት ጓደኞች አሉ። አንዳንድ እንሄዳለን ሲሉ የነበሩ እነሱም፣ እነሱ ይሄው፣ እንዴት ነው አሁን መማር የሚቻለው? እነሱ መግለጫ ተደርጎ እነሱ ቢመጡ ሁሉም ሊገባ ይችላል። እንጃው። ሌላ ተማሪ ቤትር ሄዶ ማን ነው ገብቶ የሚማረው? እዚህ ያሉትስ? አሁን ባለፈው መጀመሪያ ጥቃቱ የደረሰ ሰሞን ቤተ ክርስቲያን ላይ አንድ ሺ ሶስት መቶ ገደማ የሚሆኑ ተማሪዎች ነበሩ ተጠልለው የነበሩት። አሁን እነኛ ተማሪዎች የት ነው ያሉት? እነሱ ተማሪዎች አንዳንድ የሄዱም አሉ፣ ተከራይተው ይኖራሉ። እዛ አካባቢም አለ የተከራዩም አሉ። ለምንድን ነው ወደ ግቢው መግባት የማይፈልጉት? እንደዚህ አካባቢ ያሉ የክልል ተማሪዎች እንዲደገፉ ስላልሆነ ማስተማመኛ የላቸውም ለመግባት የብዙዎቹ ተማሪዎች ስጋት የደህንነት ዋስትና ጦት ነው። ዶክተር ያሬድ ግን አሁን በግቢ ውስጥ አስተማማኝ ጸጥታ አለ ይላሉ። የተማሪዎችን ስጋት ለመቅረፍም ጊዜያዊና ዘላቂ መፍትሄዎችን እየዘረጋ ነው ብለዋል። ማድረግ የያዝነው ነገር ብዙ ነው። ከዚህ በፊት ያለው ይህ ትራዲሽናል አፕሮች መጠንቀቅ ያለብንን ጸጥታውን ማስጠበቅ ያለብንን ያህል እስከ ጫፍ ሄደን መከላከያም አለ፣ ፌዴራልም አለ፣ የግቢውን ፖሊስ አለ። አሁን ራይት ነው እያናገርኩ ግቢ ውስጥ ግን ጎን ለጎን ዲጂታል ሶሉሽንም ለመስጠት እያሰብን ነው። ለምሳሌ ሲሲቲቪ ካሜራ፣ የደህንነት ካሜራ፣ እሱ ዘላቂ መፍትሄ ይሆናል። የዛን ያህል የመታወቂያ ሲስተሙን ደግሞ ዲጂታል ማድረግ ይሄ ዋን ካርድ ሲስተም አለ። እስከ ዶርምህ ምናምን ራስህ ብቻ እንድትጠቀምበት የሚያደርግ ከበር ጀምሮ እነ ላይብረሪ እነ ካፌ እንደዚህ አንዳንድ ቦታዎች አሉ። አለ ያንን ለማድረግ ይሄ እንግዲህ የጠቅላይ ሚኒስትሩም የጠቆሙት አቅጣጫ ነው። እኛም እንደ ዩኒቨርሲቲ ለምሳሌ በጀት ባናይዝለትም የደህንነቱን ባናይዘን፣ ግን ማድረግ አለብን። እሱን እናደርጋለን። ከዚህ በፊት እንትን እንደተባለው ዝም ብሎ የጥበቃ ቁጥርና አይነት ማብዛት ብቻ ሳይሆን ዲጂታል ሶሉሽንን ማምጣቱ ላይ እንረባረባለን። ስራው ኦልሬዲ ተጀምረዋል። ፕሮፖዛሉ እጃችን ላይ ገብቷል። ዶክተር ያሬድ የማንኛውንም ተማሪ የደህንነት ስጋት ለመቅረፍ ጊዜያዊና ዘላቂ እርምጃዎችን ለመውሰድና ከተማሪዎች ጋር ለመተባበር ዝግጁ እንደሆኑ ነው የሚናገሩት። አክለውም ከሳምንት በፊት አንድ ተማሪ ሞቶ አስራ ሁለቱ በቆሰሉበት ጥቃት ተሳታፊ ናቸው ተብለው የተጠረጠሩ ተማሪዎች በፖሊስ ቁጥጥር ስር እንደሚገኙና ዩኒቨርሲቲውም ወደፊት እርምጃ እንደሚወስድ ይናገራሉ። በጸጥታ አካላት በኩል ተኬደበት ያለ ነገር አለ ለምሳሌ ሀያ ሁለት ልጆች እና ምናልባት እንግዲህ ይሄ ቁጥር ሊጨምር ይችላል። ቁጥጥር ስር የዋሉ ልጆች እንዳሉ ነው መረጃው ያለኝ። እነማናቸው እነማናቸው አላቅም። ፖሊስ በደንቡ እየሄደበት እንደሆነ ግን ቁጥሩ መረጃው አለኝ ሀያ ሁለት ከተባለ በኋላ ከዛ በኋላም ሊጨምር ይችላል አይችልም አላቅም፣ ግን የተጠረጠሩ ልጆች ተይዘዋል። በልጃችንም በተማሪያችን በልጃችንም ሕልፈት የተጠረጠሩ ልጆች እንደተያዙ መረጃው አለኝ። በግቢ ደረጃ ግን የሚጠየቁ ልጆች አሉ። አሁን በየቦታው ሆን ብለው የሚያነሳሱ ልጆች አሉ። ተማሪዎች የጊዜ ጉዳይ ነው የምል አሁን ክላሱ ይጀመር ይረጋጋ፣ ሁሉ ነገር እየተካሄደ ወደ ትራክ እንመለስ፣ ወደ ኖርማሉ ትራክ ከዛ በኋላ የትኛውን ግሩፕ ማን ነው እያነሳሳ ያለው? የትኛውን ግሩፕ ማን ነው እያነሳሳ ያለው? ምንም ከዚህ የሚደበቅ ነገር የለም። መምህራንም ጋርም ተማሪዎች ጋርም በተለያየ ሌቭል ያለ ማንም ማንም ይሁን ማንም ማለት ነው ከኔ ጀምሮ ይሄንን ቁጭ ብለድ በሰለጠነ መንገድ ዩኒቨርሲቲው ይመለከታል። በቀጣይ በተማሪዎች መካከል መቀራረብና ስምምነት ሊፈጥሩ የሚችሉ እንቅስቃሴዎች እንደሚደረጉ ተማሪዎችም ምሁራዊ የውይይት መድረኮች እየተዘጋጁ ሀሳቦቻቸውን በነኚህ መድረኮች በሰላማዊ መንገድ እንዲገልጹ እንደሚመቻችም ዶክተር አሪር ተናግረዋል። እስከዚያው ግን ጠንካራ የጸጥታ ጥበቃ በማድረግ የመማር ማስተማር ስራው እንደሚሰራና ትምህርት ከተጀመረ በኋላም ዘግይተው ለሚመጡ ተማሪዎች የማካካሻ ትምህርት እንደሚሰጥ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል። አመሰግናለሁ አዲስ ለዘገባው። የዴሞክራሲ በተግባር ዘገባዎቻችን ይቀጥላሉ። ተከታዩ ወደ ደሴ ይወስደናል። ለጥቂት ሳምንታት የቆዩት በትምህርት ተቋማት ውስጥም ሲከሰቱ በነበሩ ሕይወት የጠፋባቸው፣ ጉዳት የደረሰባቸውና ንብረትም የወደመባቸው የሁከትና የቀውስ ሁኔታዎች መንስኤዎች ምን ይሆኑ? የመፍትሔ ሐሳቦችስ ምንድን ናቸው? መስፍን አራጌ የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማና የአማራ ብሔራዊ ንቅናቄ አብን ተጠሪዎችን ደሴ ላይ ሰሞኑን አነጋግሮ ነበር። ሐሳቦቻቸውን እንስማ። ዩኒቨርሲቲዎች የእውቀት መገቢያ፣ የርዕዮተ ዓለም ማበልጸጊያ፣ ከምንም በላይ የብዙሃኑ ጉዳይ ግድ የሚላቸው ትውልዶች መፍለቂያ ናቸው። በኢትዮጵያ ታሪክ በ1960ዎቹ የተነሱት ተራማጅ ወጣቶች የሕዝብ ሕይወት መጎሳቆል እና የዴሞክራሲ መብቶች መታፈን ይብቃ የሚሉ ጥያቄዎችን በማንገብ መነሳታቸውን የታሪክ መዛግብትና የታሪክ ምሁራን ይናገራሉ። አሁን አሁን ግን ከፍተኛ የትምህርት ተቋማት በሀገራዊ ጉዳይ ሳይሆን በብሔር ጥግ ላይ በመቆም ግጭቶችን ማስተናገድ የተለመደ ተግባራቸው ሆኗል የሚሉ አሉ። ለምን? የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የደሴ ከተማ ሊቀመንበር አቶ አይነቱ ኃይሉ የመጀመሪያው የብሔራዊ ማንነት መንኳሰስ በሀገራችን በ27 ዓመት ውስጥ ያየ ነው። ሌላው የአካባቢ ማንነት ወይም የብሔር ማንነት መንገስና መግነን ምክንያት ይሆናል። በተለይ የዘውጎች የፖለቲካ ጥብቋቸውን ለብሰው ጡንጫቸውን በማሳየት አንተ ምንድነህ፣ ኢትዮጵያ ምንድነች፣ ኢትዮጵያ የምትባል ሀገር የለችም ከማለት አንጻር የተፈጠረ ችግር ነው። በሁለተኛ ደረጃ በዚህ 27 ዓመታት የነበሩ ጥቂት አመራሮች የሀገርን ሀብት ሲዘርፉ የነበሩ፣ ህዝብን ሲ ይበድሉ የነበሩ ነገ አዲስ ስርዓት ከመጣ ያደረግነው ጥፋት በህግ ይታያል፣ በህግ ተጠያቂ እንሆናለን ከሚሉት ከሚያምሱት ውስጥ አንዱ ችግር ይሄ ነው። ሶስተኛ የተረኝነት ስሜት ነው። ይሄ የተረኝነት ስሜት ዛሬ የብሔር ፖለቲካ ስለገነነ እኛንን ተረኞች፣ እኛንን መንግስት መሆን ያለብን ከሚል አንጻር የተፈጠረ ችግር ነው። አራተኛ የህግ የበላይነት በሀገሪቱ ውስጥ አለመከበር፣ ይሄ የመንግስት ድርሻ ይሆናል። ከቅርብ ጊዜ አቶ ሊቢያ ዩኒቨርሲቲዎች የሚስተዋሉት በጎ ያልሆኑ ምልክቶች በሀገሪቱ ውስጥ ለረጅም ዓመታት ሳይፈቱ ሲንከባለሉ የቆዩ ችግሮች ውጤት ነው የሚሉት ደግሞ የአማራ ብሔራዊ ንቅናቄ አብን የጥናትና ስትራቴጂ ክፍል ኃላፊ አቶ ኢየሱፍ ኢብራሂም ናቸው። ሰሞኑን የተፈጠሩት ችግሮች ብቻቸውን ተነጥለው የሚታዩ አይደሉም። አጠቃላይ በሀገሪቱ ውስጥ ለረጅም ጊዜ ሲከሰቱ የነበሩ ችግሮች ነጸብራቅ ናቸው። የትን በሽታ ወይም ችግር እንዴት መፍታት አለብን ወይም እንችላለን የሚለው ላይ ወጥ የሆነ ሀገራዊ የጋራ መግባባት ማጣ ማጣት ውጤት ነው ብዬ ነው ማም ነው። ድርጅታችንም ይሄንኑ ነው የሚቀበለው። በቅርቡ የተፈጠረው በዩኒቨርሲቲዎች የተስተዋለው አለመግባባት እስከ ህይወት መስዋዕትነት ያስከፈለ ግጭት፣ በምንም ይሁን በማንም በሀገሪቱ ውስጥ አለመረጋጋት ከመፍጠር ባለፈ የመማር ማስተማር ሂደት እንዲታጎል አድርጓል። በተለይ ህዝባዊ ተቀባይነት ማህበራዊ መሰረት አለን የሚሉ ይህ ፖለቲካ ድርጅቶች ዩኒቨርሲቲዎች ላይ መረጋጋት እንዲፈጠር መስራት የሚገባቸውን ያህል ሰርተዋል ብለው ያምናሉ። እንደ አብን እኛ እየሰራን ነው ይህንኑም ጥሪ አቅርበናል። በነገራችን ላይ በሰላምና በዲሞክራሲያዊ መንገድ መፈታት እንዳለበት ተማሪዎችን የፖለቲካ አጀንዳ ተሸካሚ የማድረግ እንቅስቃሴ የትምህርት ተቋማትን የሃይማኖትና የፖለቲካ አጀንዳ ለማስረጽ የሚጠቀሙ አካላት ከዚሁ እንዲቆጠቡ ጥሪ አቅርበናል። ሆኖም እዚህ ላይ በጣም ከባድ ነገሮች አሉ። ሶስት ነገሮች አሉ። አንደኛ እኛ ለሕዝባችን ለአማራው ተከታያችን፣ አጠቃላይ ለኢትዮጵያ ሕዝብም ጥሪ እናቀርባለን። በተደጋጋሚ ሁለት ኤሌመንቶች ይቀራሉ። ሌላ ወገን አሁን በተመሳሳይ የኦሮሞ ፖለቲከኞችና የኦሮ የሚሰሩ ፖለቲካል አክተር ግለሰቦችም ጭምር ይህንኑ ማስተላለፍ አለባቸው። ሌላው ሶስተኛ ነገር የሁለታችንን የፖለቲካ ድርጅቶች ህዝቦች መልካም ግንኙነት ለሀገር ያለውን ፋይዳ የማይፈልጉ ደግሞ አፍራሽ የሆኑ የፖለቲካ ሀይሎች አሉ። ምናልባትም የግጭት ነጋዴዎቹ ከዚህ ጀርባ ናቸው የሚል እምነት አለ። ለምሳሌ ወልዳ ዩኒቨርሲቲ ላይ የተከሰተው ችግር ኢንቨስቲጌት እንኳን ተደርጎ ገና ሳይታወቅ በአማራና በኦሮሞ ተማሪዎች መካከል የተፈጸመ ግጭት ተደርጎ የተዘገበበት አግባብ ትክክል አይደለም። ሌላ የሁለታችንን ህዝብ ግንኙነት ለመረበሽ ሁልጊዜም የሚሰሩ ኃይሎች እንዳሉ እንገነዘባለን። ስለዚህ እነዚህን ችግሮች በአንድ እጅ ብቻ ብታጨበጭብ መፍትሄም ስለማይሆን እኛ ብቸኛው አዋጭ መንገድ ይሄ ሰላሙ፣ ዴሞክራሲው፣ ድርድሩ ነው ብለን ማመናችን እንደጠበቀ ሆኖ ጥሪ ማድረጋችን እንደጠበቀ ሆኖ አፍራሽ ኃይሎችንም የመቆጣጠር ስራውን መንግስትም ሌላውም ደግሞ አፍራሽ ስለመኖሩ ማወቅን አብረን በጋራ የምንታገለው መሆኑን እውነታውን ማጋለጥ ሴረኞች መቆጣጠር ያስፈልጋል። አቶ አይነቱ ግን የፖለቲካ ድርጅቶቹ በዩኒቨርሲቲዎች ውስጥ መረጋጋት እንዲፈጠር በማድረግ በኩል ያደረጉት አስተዋጽኦ ስምንት ነው ይላሉ። ኢዜማን ጨምሮ ማለት ነው አብዛኞቹ የፖለቲካ ፓርቲዎች በአሁኑ ሰዓት አድፍጠው ይገኛሉ። ይሄ ደግሞ ለማንም አይጠቅም። ይቺ ሀገር ብትፈርስ፣ ብትወድቅ፣ ብትበተን ሁላችንም የምንጎዳ መሆን መጀመሪያ መገንዘብ መቻል አለብን። ሌላው የፖለቲካ ፓርቲዎች በመጀመሪያ ደረጃ ብሔራዊ መግባባትን መፍጠር መቻል አለበት። የፖለቲካ ፓርቲዎች በሀገራችን ዙሪያ ላይ አንድ አይነት አስተሳሰብ መኖር መቻል አለብን። ሌላ ሀገር የለንም። አንድ ሀገር ነው ያለችን። አሁን የተፈጠረውን ችግር ለማብረድ በተለያዩ የሀገሪቱ ክፍሎች በተለያዩ ዩኒቨርሲቲዎች ከፍ ከፍተኛ ችግር እየተፈጠረ ነው። ይህንን መንግስት ብቻው ሊያበርድ አይችልም። በዋናነት የፖለቲካ ፓርቲዎች ይመለከተናል። እስከ ዩኒቨርሲቲ በተፈጠሩ ችግሮች ውስጥ በመግባት ችግሮችን ማብረድ መቻል አለበት። ችግሩ በአንድም ሆነ በሌላ የሁሉንም ሕይወት ይነካል። በተለይ በዕለት ስራ ጉልበቷን አድክማ ልጇን ወደ ከፍተኛ የትምህርት ተቋም የላከችናት ተምሮ ያግዘኛል ሳይሆን በሕይወት አገኘው ይሆን በሚል ስጋት ትናጣለች። ይህ ለብሰው ሳያምረው የዕለት ጉርሱን ትቶ ልጁን ወደ ዩኒቨርሲቲ የላከ አባት ከጭንቅ ጋር መዝለቁ አይደንቅም። አንዳች ዘላቂ መፍትሄ እስካልተበጀ ድረስ ካንጃበበው ስጋት መውጫው ዘዴ የሚሉትን ፖለቲከኞቹ እንዲህ ይመክራሉ። መንግስት የህግ የበላይነትን የማስከበሩ ሁኔታ ጠበቅ ብሎ መቀጠል መቻል አለበት። ስህተት አለባቸው የተባሉ ግለሰቦች በቁጥጥር ስር ቢወሉም አፋጣኝ መፍትሄ ስለማይሰጥ ሌላ ችግር ፈጣሪ እንዲፈለፈል ምክንያት እየሆነ ነው የሚሉ አሉ እና በዚህ ስላ ያለው ነው። እስከ ዛሬም ድረስ የሚታዩ ችግሮች ምንድን ነው? መንግስት ጅምሩን እያሳየ ነው። አጥፊ በሆኑ ኃይሎች ላይ የተወሰኑ እርምጃዎች እየተወሰዱ ነው። እነዚህ የተወሰኑ እርምጃዎች ግን በይፋ ለህዝብ መታዋወቅ መቻል አለባቸው። ምክንያቱም ለሌላው አስተማሪ ሊሆን ስለሚችል ተማሪዎችና ወጣቶች የጥፋት ስራዎችን፣ ጥሪዎችን መመርመርም አለባቸው መከተልም የለባቸውም። በተለይ የሃይማኖት አባቶች፣ የሀገር ሽማግሌዎች አሁን በተለይ የጀመርነውን የለውጥ ሂደት ለማስቀጠል ሁላችንም ሰላም ማስፈን መቻል አለብን። የዚች ሀገር ችግር የሚፈታው በሰላም፣ በዲሞክራሲ፣ በቅልቦና ለሌላው ወገን ስሜትና ፍላጎት እውቅና በመስጠት በህግ የበላይነትና በድርድር በሰለጠነ ማለት ነው መሆኑን በጽኑ በማመን ይህንንም መቀበል ማስተማርም አለብን አለባቸው ልዩነት ተፈጥሯዊ ነው ልዩነት ምክንያታዊ ነው ለምንድን ነው ኢትዮጵያ ውስጥ ልዩነት ተፈጥሯዊ ና ምክንያታዊ ሆኖ በአንድ መራመድ እንዳንችል ብዙ ምክንያቶች አሉ አንዱ ዘላቂ የሆነው ፍትሀዊ አማካኙ ሁላችንንም ሊያግባባን ሊያኖረን የሚችለውን ነገር በሳይንሳዊ መንገድ መለየት አለመቻል ነው በአቋራጭ በአጭር ሰላማዊ ባልሆነ በመንግስት ውስጥ ሌላ መንግስት ወይም ዲፕ ስቴት የሚባለውን በመፍጠር በጦር አበጋዝነት በአቋራጭ ስልጣን የመያዝ ሀብት የማካበት ተግባራት ላይ የተሰማሩ ኃይላት አሉ ሁለተኛው ነገር የፖለቲካል ዳያሌክቲክ ማለት ፍሰት ማለት ነው። ነባራዊ ሁኔታው በተለዋወጠ ቁጥር የፖለቲካና የማህበራዊ እይታችን እየተለዋወጠ መምጣት አለበት። ለምሳሌ ትህነግን ብትወስድ አሁንም በ1968ቱ የአማራ ጠል ማኒፌስቶ ሳቤ ተቸንክሮ የቀረ ድርጅት ነው። ውደት የለውም ማለት ነው። ነባራዊ ሁኔታዎች ተቃይረዋል። የትግራይና የአማራ ህዝብ ጸብ ውስጥ አይደለም። ስለዚህ ራሳቸውን የሾሙ ጦር አበጋዝ የሚመስሉ የሽብር ተግባራትን ለመፈጸም ና ለማስፈጸም የሚንቀሳቀሱ ግለሰቦችንና ቡድኖችን መንግስት ስርዓት ማስያዝ አለበት። በተለይ ከለውጥ ጊዜው ወደዚህ ከፍተኛ ቶች የሚታዩት መንግስት የግለሰቦችን የዜጎችን ሰብአዊ መብቶች የማስከበር ኃላፊነቱን እየተወጣ አለመሆኑ ነው ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ መስፍን ለዘገባው ወደ ተከታዩ ቅንብር እናልፋለን ሴቶችና ቤተሰብ ነው የፆታዎች እኩልነት ለማስተማርና የፆታዊ እኩልነት ዓለም አቀፍ ግብን ለመምታት ዩኤን ውመን የ16 ቀናት ንቅናቄ ጀምሯል። በመደፈር ጥቃቶች ላይ ለውጥ ለማምጣትና በዓለም አቀፍ ደረጃ የተስፋ ምሳሌ የሆነውን ብርቱካንማ ቀለም በመምረጥ እንቅስቃሴዎች ተጀምረዋል። ኤደን ገረመው ዝርዝር ዘገባ አጠናቅራለች። ቀጥሎ ይቀርባል። በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል። የዚህ ዓመት የ16 ቀን ጥቃትን የማውገዝና የማስቆም እንቅስቃሴ መሪ ቃል አለው። ህዳር 15 ቀን ተጀምሯል። ይህን እንቅስቃሴ ለመደገፍና ማህበረሰቡን ማስተማርና እንዲነጋገር ለማድረግ ብዙዎች በብርታት እየሰሩ ይገኛሉ። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ከእነዚህ መካከል ነው። ምዕራፍ አድማሱ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና የየሎ ሙቭመንት ቡድን አስተባባሪ ናት። ሁለት ቀን ነው ከተጀመረ፣ ለጊዜው እየሰራ ነው ያለነው በፌስቡክ ትዊተር ኢንስታግራም ላይ ነው እየሰራ ነው ያለ ነው እስካሁን። እና ኢቬንቶች እናዘጋጃለን ከየሌመን ጋር ነው። ሌላኛው ደግሞ ከአውስትራሊያን ኤምባሲ ጋር ሌላም ኢቬንት አዘጋጅተናል። እሱ ሶስት ቀን የቆዩ ኢቬንቶች ናቸው። መሪ ቃሉ አስገድደው መድፈር ላይ ነው እና አስገድደው መድፈር በጣም ትልቅ ነገር እንደሆነ እና በማህበረሰባችን ውስጥ ሴት ደሰረች ምን አድርጋ ነበረ ለምንድን ነው እንደዚህ የተደረገችው? የሚለው ጥያቄ ነው የሚጠየቀው እንጂ አስገድዶ መድፈሩ ራሱን የቻለ ጥፋት ተደርጎ አይደለም የሚታየው። እሷ ምንድን ነበረ ስታደርግ የነበረው በዛ ጊዜ? ለምን አምሽታ ገባች? ለምን እንደዚህ አይነት ልብስ ለበሰች? ነው እንጂ የሚባለው። ይሄ አስገድዶ መድፈርን ጥፋት ተደርጎ አይደለም የሚታየው እና በየዕለቱ በዚሁ በአስገድዶ መድፈር ያሉ አንዳንድ ነገሮችን እናነሳለን። ለምሳሌ የትናንትናው ላይ አይ ማለት አይ ነው ነበረ። በምንም መልኩ ቢሆን አይ አልፈልግም ካለች ፈልጋ ነው እኮ፣ ግን ትንሽ መለመን ፈልጋ ነው ማለትም አያስፈልግም። እንዲህ ካለች እንዲ እንደሆነ ነው እንጂ መቆጠር ያለብን ሌላ ነገር ማድረግ የለብንም የሚለው ነገር ላይ ነው ትናንት የሰራ ነው። እና በየቀኑ አንዳንድ ነገሮችን እናነሳለን። ዩኒቨርሲቲ ተማሪዎችን እንዲያስቡ ነው የምንፈልገው፣ ሁሉ ጊዜ በሚኖሩት ችሎታቸው፣ በሚያጋጥማቸው ነገሮች፣ በሚሰሙቸው ነገሮች እንዲያስቡባቸው ለማድረግ ነው የምንፈልገው። ኢቨንቶቻችን ላይ አሁን የግጥም ምሽት እና ፊልም እናሳያለን። ከዛም በኋላ ደግሞ ውይይት ይኖረናል። ከሁሉም የራሱ አመለካከት ስላለው ስለ አስገድዶ መድፈርም ምን ቢሆን ለሁላችንም ሁላችንም የመማማር እንዲሆን ስለሚፈልግ ነው። ሁላችንም ራሳችንን እየጠየቀ እንድንሄድ ነው የሚፈልገው። የአዲስ አበባ ዩኒቨርሲቲው የየሎ ሙቭመንት እንቅስቃሴ እህት የሆነውና ትግራይ ውስጥ የሚንቀሳቀሰው ይሆነው ንቅናቄን በበኩሉ በመቀሌ ከተማ መንገድ ዳር ላይ ጠረጴዛቸውን ዘርግተው ከጥቃት ነጻ ለሆነ ህይወት ተስፋና አመላካሽ ተደርጎ የሚታሰበውን ባለ ብርቱካናማ ቀለም ቲሸርት ለብሰው ከመንገደኞች ጋር ስለ ጾታዊ ጥቃትና ስለ አስገድዶ መድፈር እየተወያዩ ይገኛሉ። ወይኒ አብርሃ የይሆኑ አባል ናት። ስለ እንቅስቃሴያቸው እንዲህ ብላኛለች። ማህበራዊ ሚዲያ ላይ አንዳንድ ጽሁፎችን እየጻፍን ነው። የዘንድሮ በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጠየፋል የሚል መልእክት ነው የሚያስተላልፈው። አሁን ደግሞ መቀሌ አስራ ሰባት የሚባል ቀበሌ በጣም ብዙ ሰው መላለስበት ቦታ፣ እኛ ቲሸርት ለብሰን ጠረጴዛና ወንበር አውጥተን እዛ ቁጭ ብለናል። አስፋልት ላይ ነው ያለ ነው። የሚያልፍ ሰው የፈለገ ፍላጎት ያለው ሰው እየመጣ ስለ ጾታዊ እኩልነት ምንድን ነው አስገድዶ መድፈር ምንድን ነው ነገሮችን እያወራን ነው። እና ብዙ ሰው እየተሳተፈ ነው ሌላ ደግሞ እዚህ መቀሌ እንደ ሴፋውት አለ አቢዝ የተደረጉ ሴቶች የሚቆዩበት ኦፍሶንስ የሚባል ለዛ ደግሞ ሞዴስና አንዳንድ ልብሶች ምናምን እያሰባሰብ ነው። ብዙ ሰው ነው የሚያልፈው በዛ መንገድ ምን እያረግን እንደሆነ ይጠይቁናል፣ እንነግራቸዋለን። ፍላጎት ያለው ሰው ደግሞ የተዘጋጁ ወንበሮች አሉ፣ መጥተው የፈለገው አይነት ጥያቄ መጠየቅ ይችላል። ለዲስኬሽን የሚሆኑ ነጥቦች ያነሳሉ። እኛም ቢሰት እናደርጋለን። ምን እያደረግን እንደሆነ ደግሞ እያስረዳናቸው ነው። አሪፍ ነው። እስካሁን ያለው በጣም ጥሩ ነው። በደወልኩበት ሰዓት ሰዎችን እያስተናገዱ ስለነበረ እነማን ናቸው ሰሞኑን እየመጡ ከእናንተ ጋር እየተወያዩ ያሉት ምን አይነት ሀሳቦችስ ናቸው የሚነሱት ስል ወይኒም ጠየኳት። በሚገርም ሁኔታ ሁሉም ወጣቶች ናቸው እስካሁን ያሉት። እንደውም አሁን ጽሌና ሁለቱ ወጣቶች ወንዶች ናቸው። እነሱ ጋር እያወራች ነው። ወንዶቹም ሴቶችም እየተሳተፉ ነው። ሁሉም ሰው ጥቃት እንዳለና ጥቃቱ መቆም እንዳለበት አምኗል። አሁን ያለው ችግር ምን ምንድን ነው? እኛ አሁን ባለንበት የግድ እንደውጭው ዓለም ሁሉም ነገር አልጋ ባልጋ አይሆንም። ቀስ እያለ ነው የሚስተካከለው አይነት አስተያየቶች ነው ያሉት። አሁን ላይክ በዚህ ሌቨል እንዴት ነው መቀየር እንችላለን ወይ ባህሉም ለጭቆናውም ለጥቃቱም አስተዋጽኦ እያደረገ ያለው ምክንያቱም እንደ ባህል የቆጠርናቸው ልማዶች አሉ። ስለዚህ እዚህ ጉዳይ ላይ እያወራን ነው፣ ግን የአብዛኛው ሰው ምላሽ ምንድን ነው ጊዜው ነው ወይ አሁን አሁን ኢትዮጵያ ባለችበት ሁኔታ ስለዚህ ጉዳይ ማውራት እንችላለን ወይ ነው ጥያቄያቸው። እና አሁን እንችላለን ብለን እያስረዳናቸው ነው። ጥሩ ዲስኬሽን እያካሄድን ነው። በሌላ በኩል ዶት ኢትዮጵያ የተሰኘ የካናዳ ግብረሰናይ ድርጅት ውስጥ የማህበረሰብ አመቻች የሆነችው ኢየሩሳሌም በቀለ ድርጅቱን ከተቀላቀለች ቅርብ ጊዜ መሆኑን ጠቅሳ በዚህ አጭር ጊዜ ውስጥ ግን በመስሪያ ቤታቸው የሥነ ፆታ ክለብ በመመስረት እየተንቀሳቀሱና ይህን የአስራ ስድስት ቀን የፆታዊ ጥቃት እንቅስቃሴን በልዩ ሁኔታ እየተጠቀሙበት መሆኑን አጫውታኛለች። የምናደርገው እኛ አሁን ይሄ ለከፋ አለርና ለከፋ ከምን እስከምን ድረስ የሚለውን ለማሳየት ሞክረናል። ይሄ የተዘጋጀ ፕሮግራም ቅድሚያ ምንድነው ሁለት የወንዶችን ስዕል አዘጋጀ፣ ሁለት ሴቶችን ስዕል አዘጋጀ፣ አድርገን ስዕሎችን ከፋፍለት ስቲ ሴቶች የተለከፋቸው ስንጻፊ ወንዶች ደግሞ የለከፋቸው ጋዜጣ ወንዶች ከለክፋችሁ የምታውቁትን ጽፉ፣ ሴቶች ደግሞ ለክፋችሁ የምታውቁትን ወንዶችን ጽፉ። ዝላ እራሳቸው በአይናቸው ልዩነትን እንዲያዩ። ምክንያቱም ወንዶቹ ስዕል ምንም እየተጻፈ ይለን ከአንድ ከሶስት ቀለሞች ለዛ ምንም ለከፋን የማያካትቱ ነገሮች ይጽፋል። ይሄ ቫዮለንስ ከምን እንደሚጀምር ስር መሰረቱ እንዳዩት ለከፋ ብሎ የሚሉት ምንም ነው። ሌላው እንዳዩ በደንብ አድርገን አሳይተናቸው፣ አሁን ምንድነው እኛ ጋር በጣም አዌርነት ያላቸው ወንዶችም የስራ ባለሙያዎችን ናቸዋል። ነገር ግን እኛ ምንድን ያሰብነው አሁን በስልታዊት ካሉ ሙቭመንቶች ጋር አንድ ላይ በመቀናበር ፕሮግራሞችን ወደዚህ ማምጣት። አሁን እንዳልኩሽ ለከፋ በጣም ቀላል ነገር ነው የሚረዱት። ምክንያቱም ለከፍኳት ምንም ማ ገለቺ ምን ሊደርስባት ይችላል፣ በለከፋ ምን እያጋጥማት ሊመጣ ይችላል እና እነዚህ ወንዶች ደግሞ ይሄ ለከፋ ተነስቶ ትንሽ የቆየ የሚነገር ጥቃት የሚሆነ ቫይለንስ እየሆነ እያደገ የሚመጣውና ባለን አቅም በቻ አቅማችን እንዲቆም ለማድረግ የራሳችንን ና ለመወጣት እየሞከረ ጥቃት እንዲቆም ከሴቶች ይልቅ ደግሞ ወንዶች እንዲከራከሩ ለማድረግ ሞክዳል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ እናመሰግናለን ኤደን። ዝግጅታችን ተጠናቀቀ። ክቡራትና ክቡራን በምሽቱ ፕሮግራም ዋና አዘጋጅ ትስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ዳን ፍስሐዬና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ Thank you.